Voice of America። የኢትዮጵያ የፖለቲካ ፓርቲዎች ለተሻለ ሀገር ግንባታ መከፋፈልን በመተው አንድነታቸውን እንዲያጠናክሩ ጥሪ ቀርቧል። ይህ የተባለው ኦሮሚያ ሚዲያ ኔትወርክ ባለፈው እሁድ አዲስ አበባ ሄልተን ሆቴል የተጀመረውን ለውጥ ለማስቀጠል የፖለቲካ ድርጅቶች ሚና በሚል ርዕስ በተዘጋጀው የውይይት መድረክ ላይ ነው። ሙክታር ጀማል ውይይቱን ተከታትሎ ተከታዩን ልኳል። ኦሮሚያ ሚዲያ ኔትወርክ በአዲስ አበባ ሄልተን ሆቴል ያዘጋጀው የፖለቲካ ፓርቲዎች የውይይት መድረክ በኢትዮጵያ ውስጥ የተጀመረውን የለውጥ ሂደት በማስቀጠል ላይ የፖለቲካ ፓርቲዎች ሚና ምን ይመስላል በሚል ነው። በውይይት መድረኩ ላይ ከሰላሳ በላይ ሀገራዊና ክልላዊ ፓርቲዎች የተሳተፉበት ሲሆን ፓርቲዎቹ አማራጭ ሀሳብን ይዞ በመምጣት የተሻለ የሀገሪቷን ዲሞክራሲ በማጎልበት ላይ ያላቸውን ፕሮግራም እንዲገልጹ ተጋብዘዋል። የውይይት መድረኩን በተመለከተ ኦሮሚያ ሚዲያ ኔትወርክ ይህንን ያዘጋጀው ሚዲያው የኦሮሞ ድምፅ የመሆን ዓላማን አንግቦ የተነሳ ቢሆንም ኦሮሞ ለብቻው ለምቶ የትም ሊደርስ ስለማይችል የጋራ የተሻለ ሀገር ለመገንባት ሁሉንም አሳታፊ መሆን እንዳለበት ነው የኦሮሚያ ሚዲያ ኔትወርክ ዳይሬክተር እና የፖለቲካ ተንታኙ ጀዋር መሀመድ ለጉባኤው የገለጹት። ምርጫዋን ነው ቅርጫ ይችን ሀገር ቅርጫ እንደምታደርጉት እንኳን እንዴት አትስማሙ? እንዴት እስካሁን ትቆያላችሁ? ስርዓቱ ላይ ጫና አድርጉ። ተቃዋሚዎች እራት ብቻ ተጋብዛችሁ ፎቶ ተነስታችሁ አተውጡ። ፕሬየር ተቃዋሚ እና እኛ በበኩላችን እኔ ቃል የምገባው ሁሉም ኦኤምን አንዋሻችሁም። ኦኤምን የኦሮሚያ ኦሮሞ ህዝብ ድምፅ ነው ነገር ግን የኦሮሞ ህዝብ ድምፅ እየጮኸ የሌላው ህዝብ ድምጽ ከተዘጋ ብቻውን እንደማቀራራት ነው። እኔ ብቻዬን ጫካው ሰይጄ በዛፍን ሰው ካልሰማኝ እሱ ዩዝለስ። የኦሮሞ ህዝብ መብት ተከብሮ የሌላው ህዝብ መብት ካልተከበረ ውሸት ነው፣ መብት የለም። የኦሮሚያ እየለማች ሌላው ክልል ሊደማ አይችልም ፈጽሙ። ኦሮሚያ ብቻዋን ልትለማ አትችልም። ስለዚህ ኦኤምኤን ሲሪየስ የሆነ ስትራቴጂክ ዲሲዥን አድርገናል። ይህም ወደ መሀከል በመምጣት ሚዲየም ግራውንድ በመያዝ የኦሮሞንም የኢትዮጵያንም ህዝብ በሚጠቅም መልኩ ሁሉንም ሐሳቦች የሚያሳትፍ መድረኮችን ፕሮግራሞችን ፓናሎችን፣ የማዘጋጀት ስራ ለመስራት በዚህ ላይ ተታይተናል። ይሄንንም በፓርቲዎች የሀሳብ መግለጫ ሰዓት ላይ ሀሳባቸውን ከሰጡት ውስጥ የኦነግ ዋና ጸሐፊ የሆኑት አቶ አሚን ጁንዲ ለውጡ የሁላችንም እንደመሆኑ የመጠበቅ ግዴታ አለብን ሲሉ ነው የተናገሩት። በእኛ በድርጅታችን አመለካከት ይህ የመጣው ለውጥ የሁላችንም፣ የቄሮዎች፣ የፋኖች፣ የፖለቲካ ድርጅቶች የሀገር ውስጥ ከውጭ ከወጡም በኢህአደግ ውስጥም ራሳቸው ካሉት የውስጥ አርበኞች የመጣ ለውጥ ስለሆነ የሁላችንም ለውጥ ስለሆነ ሁላችንም በአንድ ቋንቋ እንድን ደግፈው ያስፈልጋል። በአይኔ ይሄ ለውጥ እንዲቀጥል ደግሞ በሕዝቦች መካከል በብሔሮች መካከል ያለውን ሰላም፣ መፈቃቀርን በከፍተኛ ሁኔታ እንዲቀጥል ማድረግ የሁላችንም የፓርቲዎች ኃላፊነት ነው። ዛሬ ይህንን ለውጥ ለመቀልበስ የሚሞክሩትም ሀይሎች የሚጠቀሙበት መሳሪያ ይሄ መሆኑን ተረድተን የፖለቲካ ድርጅቶች ይሄ ጉዳይ እንዳይቀጥልና የጀመርነው የለውጥ መንገድ እንዲቀጥል እንድንታገል ጠይቃለሁ። የኢትዮጵያ ዲሞክራሲያዊ ፓርቲ ፕሬዚዳንት ዶክተር ጫን የከበደን ቢሆኑ ኦኤምን ያዘጋጀው በጣም አወያይ እና በወሳኝ ጊዜ ወሳኝ ርዕስን ያነሳ መሆኑን አንስተው በሀሳቡ ድጋፋቸውን በመስጠት ከጎን እንደሚቆሙ ነው የተናገሩት። ምናልባት የፖለቲካ ፓርቲዎች ከዚህ ብዙሃን መገናኛ ጋር የሚኖረው ግንኙነት ከምንም በላይ እጅና ጓንት ሆነው የዲሞክራሲ ስርዓት ግንባታውን ለማሳደግ ትልቅ አስተዋጽኦ ሊያደርግ የሚገባ ተቋም ይሆናል ብዬ አስባለሁ። ከዚህ አንጻር ያለው ሁኔታ የለውጡ ሂደት አጠቃላይ መገናኛ ብዙሃንን እንቅስቃሴ ሂደት ክፍት ያደረገበት ሂደት ነው ያለው። ከዚህ በኋላ ፕሮፌሽናል የሆነ አሰራር እንዲኖር በእኛ በኩል ፍላጎት አለን። የጋዜጠኝነት ስነ ምግባርም ከዚህ አንጻር መታየት እንዳለበት ግምት ውስጥ እናስገባለን እና ይሄንን መሰረት አድርጎ ኦኤምኤን ከሰራ ፓርቲያችን አብሮ ድጋፉን እየሰጠ የሚሰራ መሆኑን በዚሁ አጋጣሚ መግለጽ እፈልጋለሁ። ባለፉት 27 ዓመት የፖለቲካ ምህዳሩ መጥበብን አስመልክቶ ፖለቲከኞቹም ሆኑ ዜጎቹ ከፍተኛ ውጣ ወረድን ሲያስተናግዱ መቆየታቸውን የጠቀሱት የኢትዮጵያ ራእይ ፓርቲ ፕሬዚዳንት አቶ ተሻለ ሰብሮ የ27 ዓመቱ ስቃይና ሰቆቃ ለበጎ መሆኑንም አንስተዋል። መሆን ካልቀረ የ27 ዓመት ግፍና በደል በምድራችን ላይ በህዝባችን ላይ መብዛቱና መጠናከሩ ካልቀረ እንኳንም ሆነ

በተለይ ከታዳሚዎቹ የፖለቲካ ፓርቲዎች መከፋፈልና ለስም ተደራጅቶ ምንም ውጤት አለማስመዝገብን በተመለከተ ከፍተኛ ትችት ተነስቷል። ይህንን በተመለከተ ፓርቲዎችም ቢሆኑ የራሳቸውን ችግር መልሰን ማየት አለብን ብለው ያነሱ ሲሆን የኦነግ ዋና ጸሐፊ አቶ አሚን ጁንዲም ማን ምን እንደሆነ የኢትዮጵያ ሕዝብ ጠንቅቆ ያውቃል፣ ፓርቲዎች ስም ብቻ ይዘን ከመቀጠል ራሳችንን እንቀይር ብለዋል። በኢትዮጵያዊነት ስም የፓርቲ ስም ይዘን በውስጡ የተሰገሰግ ነው፣ ግን እነማን ነን ብለን ጥያቄው ራሱ መልሳት ይሄ ነው። እንግዲህ እስካሁን ድረስ 27 አመት ለኢህአደግ ሰክሰስ ሰበብ የሆነው ይሄ መሆኑን መረዳት መቻል አለብን። ይሄንን ካልሰበርን፣ ይሄንን ካላሸነፍን በየአራት አመቱ የፓርቲ ስም እያያዝን፣ ግማሾቻችን በኢህአደግ ፈንድ እየተደረገን፣ ግማሾቻችን ደግሞ እርስ በእርስ ባለን እርስ በርስ በምንፈጥረው ትናንሽ ችግሮች እኔ ሊቀመንበር ካልሆንክ አንተ ጸሐፊ ካልሆንክ በሚለው እየተገነጣጠን ፓርቲን እየወለድን እያረባን እንን ሕዝብ ስንመጣ በየአራት አመቱ የፓርቲ አባል እየተባለ ደሞዝ እየተቀበልን የምንቀጥል ከሆነ ዘ ሴም ቲንግ እኛም ላይ ቄሮች እና ፋኖች ትግል መቀጠል አለባቸው ባይ ነኝ ነው። አሁን በሀገሪቱ ውስጥ እየታየ ያለ ለውጥን በተመለከተ ለውጡ በአብዛኛው የኢትዮጵያ አካባቢዎች እየታየ የሆነ ቢሆንም ትግራይ ክልልን በተመለከተ ለውጡ አለ ማለት አይቻልም ያሉት የአረና ትግራይ ምክትል ሊቀመንበር አቶ ጎይቶም ጸጋዬ መደመርን በተመለከተ ኢትዮጵያውያን በዶክተር አብይ ሀሳብና አሳሰብ ላይ እየተደመሩ ሲሆን መደመር በትግራይ ክልል ግን በህዋት ሀሳብ ላይ መደመር ሆኖ በአስገዳጅነት እየተፈጸመ መሆኑን ገልጸዋል። ሌሎች ለውጦችንም በተመለከተ በክልሉ የሚታ የሚታዩ ነገሮች እንብዛም አይደሉም ሲሉ ነው አቶ ጎይቶም የገለጹት። በሰላማዊ መንገድ መታገል ባለመቻላችን ነው ሁሌ የውድቀት ባለቤት ሁነን የኖር ነው ማለት ነው። ረዥም ጊዜ ነው። እኛ ታላቅ ነበር የምንልበት ጊዜ ከ3000 ዓመት በፊት ነው የምናወራው። ስለዚህ ይህንን የምንል ከሆነ ለረዥም ጊዜ በመጠፋፋት ነው የኖር ነው ማለት ነው። ስለዚህ ይህንን አቅጣጫ ሊቀይር የሚችል ይዘው በመምጣታቸው በጣም ደስተኛ ነኝ። ግን ደግሞ እንደ ትግራዋይ ደግሞ እዛ ያሉ ነገሮችን ብታዩ ምንም በጣም አሳዛኝ ነገር ነው። በዚህ በቅርቡ ራሱ በገጀራ በፋስ በምናምን እየተመቱ ያሉ አባሎቻችን አሉ። በዚህ ሰዓት አሁን ይህንን ነገር ይደረጋል። በሌላው ቦታ ምንድነው እየተደረገ ያለው? ሌላ ነው በሌላው ቦታ። በሌላው ቦታ እንዲያውም ነፃነት አግኝቶ ወደ ህገ ወጥነት ገብቶ ነው አንዳንድ እንቅፋቶች እየፈጠረ ያለው። እኛ ጋር እንደዛ አይደለም። ህገ ወጥነት አለ፣ አዎ። ነፃነት የለም፣ አዎ። ግን ህገ ወጥነቱ አሁንም መንግስት የሚፈጽመው ህገወጥነት ነው። ለውጡ ጥንቃቄ ያሻዋል፣ አብዛኛዎቹ በደንብ መታየት ያለባቸው ጉዳዮችም አሉ ብለው ያስጠነቀቁት የኦፊኮ ምክትል ሊቀመንበር አቶ ገብሩ ገብረ ማርያም ድርጅታቸው ለለውጡ አድናቆት እንዳለው እና በጥንቃቄ እንደሚያግዝም ነው የገለጹት። የኦሮሞ ፌዴራሊስት ኮንግረስ የመድረክ አባል ድርጅት የሆነው የኦሮሞ ፌዴራሊስት ኮንግሬስ ፈረንጆቹ እንደሚሉት ይህን ለውጥ ኮሺየስ ኦፕቲሚዝም ጥንቃቄ በተሞላበት ሁኔታ ይከታተላል፣ ያግዛል። ለመጡት ለውጦች እና ለመጡት ለመጡት የኢህአዴግ አባላት በተለይም ለቲም ለማ ሁለታችሁን የኢትዮጵያ ሕዝብና እግዚአብሔር ይመልስ እያል የተጀመረውን ለውጥ ለማስቀጠል እኛ መሬት ላይ ያለውን እውነታ ኦብጀክቲቭ ሪያሊቲ በውል እየተገነዘብን የሚገድበትን መንገድ መጥረግ የምንችለውን ለውጡን ከሚደግፉት ጋር እየጠረግን የሚቃወሙትን እየታገልን መቀጠል እንፈልጋለን። ፓርቲዎቹ ሀሳባቸውን ካንጸባረቁ በኋላ ከመድረኩ ከፍተኛ የተቃውሞና የድጋፍ ሀሳቦች ተንጸባርቀዋል። በተለይ የፓርቲዎቹ መከፋፈል ከጋራ ዓላማ ይልቅ አንዱ አንደኛው ላይ የመስራትና የመበታተን ጉዳይን በተመለከተ ታዳሚዎቹ ለፓርቲዎች እየሰላ ትችት አቅርበዋል። በተለይ አንድ ሁኑ፣ አትበታተኑ፣ ለሀገር በጋራ ጉዳይ ላይ ስሩ የሚለው ሀሳብ ጎልቶታል። ማን ምን እንደሆነ ይታወቃል። የኢትዮጵያ ሕዝብ ያውቃል። የማን ጉዳይ አስፈጻሚ ማን እንደሆነ ይታወቃል። የኢትዮጵያ ሕዝብ ራሱ ወንፊት ነው። ወንፊት ማለት መጥፎውን ከጥሩ የሚለይ ነው። ማንም ሊመክረው አይገባም የኢትዮጵያ ሕዝብ ነው። እነማን በኢትዮጵያ ሕዝብ ላይ ሲቀልዱ እንደነበረም ይታወቃል። ስለዚህ እኔ አሁን የምናገረው ነገር ምንድነው? በእግዚአብሔር ስም ነው የምላችሁ፣ ምለምናችሁ፣ ህዝብ የሚፈልገውን አይታችኋል፣ ታውቃላችሁ። ህዝብ አንድነት ነው የሚፈልገው፣ መለያየትን አይፈልግም፣ ጎጠኛ አካሄድን አይፈልግም። ፕሬዝዳንት ነኝ፣ ሊቀመንበር ነኝ፣ ጸሐፊ ነኝ የሚለውን አስተሳሰብ ቅርጫት ውስጥ ጥለን በአንድነት የምንሰባሰብበትን አካሄድ እንፍጠር። ያለበለዛ ጥፋቱን አይተነዋል። እንደ ጫጩት ተፈልፍሎ በኢትዮጵያ ሕዝብ ላይ ሕዝቡን ለማተራመስ ሆን ተብሎ የተፈጠሩ ፓርቲዎች ናቸው። እኛ እነዚህን አንቀበልም። የኢትዮጵያ ሕዝብ ያውቃቸዋል። እንደ አይምሮ ሰው እግዚአብሔር አይምሮ ሰጥቶናል። እንደ ሰው እናስብ። ሕዝብ አንድነት እየፈለገ፣ እናንተ ሚጢጢ ሚጢጢ ፓርቲ ሶስት አራት ሰዎች ከኋላችሁ ኖሮ እንደ ፓርቲ መታችሁ መጮህ አይደለም በቃ በአንድነት ነው መሄድ ያለባችሁ። የምንፈልገው አንድነት ነው። ওরোমো, আমারা গ্রহাকে በአንድነት በተለይ በሀገር ውስጥ ረጅም ዓመታት የቆዩ ፓርቲዎች እስካሁን የተሻለ ውጤት አለማስመዝገባቸው ከመድረክ ታዳሚዎች ከፍተኛ ቁጣንና ትችትን የቀሰቀሰ ሲሆን ፓርቲዎቹ አዲስ አመራር ከውስጣቸው ማውጣት አለመቻልና ይህ ነው የተባለ ለውጥና የአባል ቁጥር አለማስመዝገባቸው ለወደፊት ለውጥም አመርቂ ውጤትና ተስፋን ያስመጣል ተብሎ የማይታሰብ እና ለኢትዮጵያ ፖለቲካ መፍትሄ እንዲሰጡም ተጠይቀዋል። ለነበረው በደልና ጭቆና መሳሪያ ከመሆን አልፎ የጭቆና ፈረስ ሆናችሁ የነበራችሁ ጠንካራ ፓርቲን ለማፍረስ ስትሰሩ የነበራችሁ ቅንጅትን ያፈረሳችሁ፣ አንድነትን ያፈረሳችሁ ፓርቲ በጎሳ በእንትን እየሸነሸናችሁ የኢህአዴግ መጠቀሚያ የነበራችሁ ሰዎች ከዚህ በኋላ በኢትዮጵያ ፖለቲካ ውስጥ ፋይዳ ያለው አስተዋጽኦ ማበርከት ስለማትችሉ እባካችሁ መድረኩ ልቀቁትና ለአዲስ ትውልድ ትልቅ አድርጉላችሁ። እናቃለን ሁላችንም። ከዚህ በኋላ ለውጥ እናመጣለን ብላችሁ ያንን መጥፎ ኢሜጅ እሱን ለመቅረፍ አትታገሉ። ይሄ ሊሆን አይችልም። አዲስ አምልክ ኢህአዲግ ተገዶ እንደ ተቀየረው ኢህአዲግ ተገዶ አዲስ አመራር ወደፊት እንዳመጣው ገብታችሁ የጣላችኋቸውን ዘመዶቻችሁን አስወጥታችሁ ብቃትና ግንዛቤው በቂ እውቀት ያላቸውን ሰዎች ወደ አመራርነት አምጡ። እስከ ዛሬ ላበረከታችሁ አስተዋጽኦ እናመሰግናለን። በመቋጫ ሀሳብ ላይ ንግግር ያደረጉት የኦኤምን ዳይሬክተር አቶ ጀዋር መሐመድ በአሁን ጊዜ ንቃተ ህሊናው በከፍተኛ ደረጃ የደረሰ ትውልድ ማፍራታችን ለዚች ሀገር ትልቅ ተስፋ መሆኑን ገልጸው በዚህ መጠን ራሳቸውን ማደራጀት እንዳለባቸውም አስጠንቅቀዋል። ፓርቲዎቹ አቅማቸውን አጎልብተው ኢህአዴግን መገዳደር እንዲችሉ ማድረግና ሌሎቹ የማህበረሰቡ አካላትም የራሳቸውን ድጋፍ እንዲያደርጉም ነው አቶ ጀዋር የተናገሩት። ይህንን ለማድረግ ግን ለሁሉም የመድረክ እድል በመክፈት የኢትዮጵያ ህዝብ ምርጫውን እንዲወስን ማድረጉ ወሳኝ መሆኑንም ተናግረዋል። አንድ ነገር በጣም እያኮራኛል አለ ኢትዮጵያ ውስጥ ቫይብረንት የሆነ ክሪቲካል ማስ ተፈጥሯል። እዚሁ ዛሬ የምጠይቃ የምሰማቸው ጥያቄዎች ከፌስቡክ ብሎገሮቹ፣ ከድሬዳዋ፣ አዋሳ፣ ከባህርዳር የመጡት ልጆች የምታደርጉት ነገር የህዝባችን ንቃተ ህሊና ክሪቲካል ማሱ ሶሊድ እየሆነ እንደመጣ ነው። የሚመጡት ጥያቄዎች በጣም ቫሊድ የሆኑ ጠንካራ የሆኑ ጥያቄዎች ሀሳቦች እየሆኑ እንደመጡ ነው የማየው። ኦብዘርቬሽን በየቦታም እያየሁ ያለሁት ነገር ይሄ ነው። እንግዲህ ለፖለቲካል ፓርቲዎች ብቻ ሳይሆን እናንተም ቻሌንጅ የምንደረጉበት መድረክ በቅርብ እናዘጋጃለን። ጣት ብቻ እየቀሰርን መሄድ አምስት አንዷን ስትቀስር አራት ወደ ራስ የሚመጣ ስለሆነ ለእናንተም ማዘጋጀት አለብን። እንደ ወይም እንደ ሌላ ሚዲያም ለምሁራን ለአክቲቪስቶች እያዘጋጀን የእኛ ሚናስ ምንድነው መሆን ያለበት? አሁን ስርዓት ገፍተን ጥለናል። ስርዓት መገንባት ላይ ደግሞ ያለብንን ኃላፊነት እንደ አክቲቪስት በምን መልኩ ነው መሄድ ያለብን? እንደ ምሁራን እውቀት የማመንጨት ስራን ያንን እውቀት ደግሞ ለህዝብ ሊሆን በሚችል መልኩ በግብአትነት በማዘጋጀት ደረጃ ምንድን ነው ማድረግ የሚችለውን የሚለውን እናቀርባለን። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ።